ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ግዙፉ የሼል ኩባንያ መርከቦቹን ከቀይ ባህር ጉዞ ገታ። በአውስትሬልያ የቻይና አምባሳደር 2023 የቻይና አውስትሬልያ ግንኙነት አውንታዊ እድገት የታየበት ዓመት መሆኑን ገለጡ። የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ፈጣን መስፋፋትን ተከትሎ የአውስትሬልያ ፌዴራል መንግሥት ድንጋጌዎችን ሊያወጣ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ግዙፉ የሼል ነዳጅ አምራችና አቅራቢ በስዊስ ካናል መተላለፊያ የየመን ሁቲስ ሚሊሻዎች በመርከቦች ላይ እያደረሱ ያሉት ጥቃቶች በመቀጠሉ የቀይ ባህር ጉዞውን ማቋረጡን አስታወቀ። የዩናይትድ ስቴትስ፣ እንግሊዝ ተዋጊ አውሮፕላኖች የሁቲ ጥቃትን ተከትሎ በደርዘኖቹ የሚቆጠሩ የአየር ጥቃቶችን ፈጽመዋል። የሁቲ ሚሊሻዎች በቀይ ባህር ተላላፊ መርከቦች ላይ ጥቃቶችን የሚፈጽሙት ከጋዛ ጦርነት መገታት ጋር የተያያዘ መሆኑን እየገለጡ ነው። የቀድሞው የአሜሪካ ስለላ ድርጅት ባለሙያ ሮበርት ቤር ለቻናል 9 ሲናገሩ የመርከቦቹ ጉዞ መስተጓጎል እንደሚቀጥል አመላክተዋል። በቅርቡ የመን ላይ የተፈጸመውን የዩናይትድ ስቴትስና እንግሊዝ ጥቃቶችን አክሎ የሁቲ ጥቃቶችን የሚገታ ነገር እንደማይኖር አመላክተዋል። አክለውም የሚሰሩ መስሎ አይታሰበኝም። ሳውዲዎች ለዓመታት የመንን በቦምብ ቀጥቅጠዋል። ይሁንና የሁቲዎችን መልሶ የመፋለም አቅም ላይ ተጽዕኖ አላሳደርም አያሌ ሚሳይሎቻቸው ያሉት ከምድር በታች ነው። መርከቦቹን ከዚያ ሆነው መምታት ይችላሉ። ድብደባው እነሱን መግታት ስለመቻሉ የማውቀው የለም። እርግጥ ነው እግረኛ ጦር ካልዘመተ በስተቀር፣ ይሄ ደግሞ ተመካሪ አይደለም ብለዋል። በአውስትሬሊያ የቻይና አምባሳደር 2023 የቻይና አውስትሬሊያ ግንኙነት አዎንታዊ እድገት የታየበት ዓመት መሆኑን ገለጹ። አምባሳደር ሸው ቺን ቀደም ሲል በሰጡት ጋዜጣዊ መግለጫ ትብብርን ስለማሳደግና የንግድ መሰላክሎችን ስለመክላት ተናግረዋል። አምባሳደር ሽዮ የአውስትራሊያና ቻይና መሪዎች የአገሪቱን ግንኙነቶች በማሻሻል መርተዋል ሲሉ ወርሃ ሴፕቴምበር ላይ የጠቅላይ ሚኒስትር አንቶኒ አልበኒዚና የቻይናው ጠቅላይ ሚኒስትር ሊ ቺያንግን በኢንዶኔዥያ ተገናኝቶ መናገርና እንዲሁም የኖቬምበሩን የአውስትራሊያ ጠቅላይ ሚኒስትር የቻይና ጉብኝት አጣቅሰዋል። አያይዘውም የአውስትራሊያና ቻይናን ግንኙነት ቀደም ሲል ከነበረው አመት ጋር ሳነጻጽረው 2022ን የስክነት ዓመት፣ 2023ን የልውውጥ መሻሻልና ምክክር ብዬ ሰይሜዋለሁ። እንዲሁም በሁለቱም ወገኖች በተካሄዱ የጋራ ጥረቶች የሁለትዮሽ ግንኙነቶቻችንን ወደሚያሻሽልና ወደሚያሳድግ ትክክለኛ መንገድ አምርተናል ብለዋል። የአርቲፊሻል ኢንቴሊጀንስ ቴክኖሎጂ በፍጥነት ማደግን ተከትሎ የፌዴራል መንግስቱ ጠንካራ ሕጎችን ለማውጣት እሳቤ ማሳደሩን አመላከተ። የአርቲፊሻል ኢንቴሊጀንስን ድንጋጌ ከፍተኛ ተጋላጭነት ላላቸው ኢንዱስትሪዎች በግዴታ ተያያዥ እንዲሆኑ ይደረጋል። ከፍተኛ ተጋላጭነት ያላቸው ኢንዱስትሪዎች ከሚባሉት ውስጥ ውሃ፣ መብራት፣ ጤናና የሕግ አስከባሪ መሥሪያ ቤቶች ይገኙበታል። የእስራኤል ታንኮች በሰሜናዊ ጋዛ ጥቃት ፈጽመዋል። መጠነ ሰፊ ፍንዳታም ተከስቷል። ከአዲሱ 2024 ዓመት ጀምሮ እስራኤል ዘመቻዋን አጠናክራ ቀጥላለች። የጋዛ ጦርነት ከተከፈተ ኦክቶበር 7 አንስቶ 24285 ፍልስጤማውያን በእስራኤል ጥቃት የተገደሉ ሲሆን ባለፉት 24 ሰዓታት ውስጥ ብቻ 158 ፍልስጤማውያን መገደላቸውን የጋዛ ባለሥልጣናት አስታውቀዋል። በእስራኤል በኩል ኦክቶበር 7 በሐማስ 1200 ሰዎች የተገደሉ ሲሆን 240 ሰዎች ታግተዋል። የቴሌኮሚኒኬሽን ኩባንያው ሚዲዮን በ10 ሺዎች የሚቆጠሩ አውስትራሊያውያንን ለመጭ በርበር አጋልጧል በመባሉ መቀጮ እንዲጣልበት ሆኗል። የአውስትሬሊያ ኮሚኒኬሽንና ሚዲያ ባለሥልጣን የደንበኞች መለያ ደንቦችን በመጣስ 260 ሺህ ዶላርስ መቀጮ እንዲከፍል ቅጣት ይጣለበት መሆኑን አስታውቋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ የሱፐር ማርኬት ምርመራን ማካሄድ እንዲቻል ለአውስትሬሊያ ውድድርና ሸማቾች ኮሚሽን ተጨማሪ ሥልጣን እንደሚቸሩ ገለጡ። የቀድሞው የኮሚሽኑ ሊቀመንበር ፕሮፌሰር አለን ፊልስ ጠቅላይ ሚኒስትሩ ለኮሚሽኑ መንግስትን ሳይጠይቅ የበዛ ዋጋ ጭማሪዎችን እንዲመረምር የሚያስችል ሥልጣን ሊሰጡ እንደሚገባ አሳስበዋል። ሕዝብን ማንቃትና በሱፐር ማርኬቶች ላይ ጫናን መፍጠር ካልተቻለ ምርመራ ብቻውን የሚያሳድረው ተጽዕኖ እንደሌለም አመላክተዋል። የአውስትሬልያን ሳይንቲስቶች የጡት ካንሰርን ለመከላከል የሚያስችል የምርምር ውጤት ማግኘታቸውን አዲስ ተስፋን አስጭሯል። ሰባ ፐርሰንት ያህል ሴቶች ቢአርሲኤ ሁለት የተባለ ለበሽታው ማደግ አስባብ የሚሆን ዝርያ በውስጣቸው ይገኛል። ከግማሽ በላይ የአይዋ ሪፐብሊካን ፓርቲ መራጮች ለ2024 እጩ ፕሬዝደንት ፓርቲውን ወክለው ለመቅረብ ከሚወዳደሩት እጩዎች ውስጥ ድምፃቸውን ለቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሰጥተዋል። ዶናልድ ትራምፕ በአይዋ ምርጫ ሁለተኛ ደረጃን ከያዙት የፍሎሪዳ አስተዳዳሪ ሮን ዲሳንቲስ በ30 ፐርሰንት ቀድመው አሸናፊ ሆነዋል። የቀድሞዋ በተባበሩት መንግሥታት የዩናይትድ ስቴትስ አምባሳደር የነበሩት ኒኪ ሃሊ በሦስተኛ ደረጃነት ጨርሰዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ16 ሳንቲም ይዘረዘራል። ቀጥለን የንጋውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናስመለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 19፣ ከፍተኛ 28። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ 25። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 21። ሆባርት ካፋው ይጨምራል። ዝቅተኛ 13፣ ከፍተኛ 21። ካምብራ ፀሐይማ ይሆናል። ዝቅተኛ 16፣ ከፍተኛ 25 ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 21 ከፍተኛ 31 ብሪስበን ብራ ይሆናል። ዝቅተኛ 23 ከፍተኛ 32 ዳርዊን ያካፋል። ዝቅተኛ 26 ከፍተኛ 31 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 23 ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ግዙፉ የሼል ኩባንያ መርከቦቹን ከቀይ ባህር ጉዞ ገታ። በአውስትሬልያ የቻይና አምባሳደር 2023 የቻይና አውስትራሊያ ግንኙነት አዎንታዊ እድገት የታየበት ዓመት መሆኑን ገለጡ። የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ፈጣን መስፋፋትን ተከትሎ የአውስትሬልያ ፌዴራል መንግስት ድንጋጌዎችን ሊያወጣ ነው፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።